እንወያ ጤና ይስጥልኝ አድማጮች እንደምን ሰነበታችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የክልል ተወካዮች ጋር በብሔራዊ ቤተ መንግስት በተወያዩበት ወቅት እንደጠቀሱት ለሀገሪቱ ብልጽግና የሚሰራ ሁላችንንም የሚያሰባስብ አንድ የፖለቲካ ውህድ ፓርቲ እንመሰርታለን ማለታቸው ይታወሳል። ሚኒስትሩ ይህ የሚዋሃደው ፓርቲ አጋር ፓርቲዎችንም እኩል እንደሚያሳትፍ ጥቆማ ሰጥተው ነበረ። በቅርቡ ከአንድ የሀገር ውስጥ መገናኛ ብዙሃን ጋር ባደረጉት ቃለምልልስ ደግሞ አዲስ ውህድ ፓርቲ እንደሚመሰረት ፍንጭ ሰጥተዋል። በቅርቡ ይመሰረታል የተባለው ፓርቲ የብልጽግና ፓርቲ እንደሚባል በተለያዩ ድረገጾች ሲዘገብ፣ ጋዜጦች በስፋት ሲያስነብቡበትም ተስተውሏል። በተለያዩ ዘገባዎችም ኢህአዲግ አለቀለት፣ ውህድ ፓርቲው እውን የሚሆን ከሆነ የሀገሪቱ ፖለቲካ ሁኔታ ይቀየራል፣ ኢህአዲግ ከተቀየረም ጥሩ ይሆናል እያሉ ትንታኔ ሰጥተዋል። ይህ ሁሉ ሆኖ ግን ከኢህአዴግ ውስጥ የሚሰማው ደግሞ ጥያቄን ያስነሳል። ከኢህአዴግ እህት ድርጅቶች መካከል አንዱ የሆነ ህወሓት ውህደቱን እንደማይቀበለው አመልክቷል። አንዳንድ ፖለቲካውን በቅርቡ የሚከታተሉ አካላት እንደሚሉት ከሆነ አራቱ የኢህአዴግ እህት ድርጅቶች ተስማምተው ባልቆምበት ሁኔታ ውህደቱ ሊሳካ አይችልም ይላሉ። በሌላ በኩል ደግሞ በሀገሪቱ ብሔርን መሰረት ያደረገ የፖለቲካ አሰላለፍ እየተበራከተ መምጣ መምጣቱ ለዚህ ውህድ ፓርቲ ሌላው ፈተና መሆኑም እየተነገረ ነው። ኢህአዴግ የውስጥ ችግሮችን ተቋቁሞ ለውደት ቢበቃ እንኳ የሀገሪቱን ነባራዊ ሁኔታ አስተካክሎ ያለውን ችግር መፍታቱ አጠራጣሪ ነው የሚሉም አሉ። የዛሬው ውይይታችን ይመሰረታል የተባለው ውህድ ፓርቲ በምስረታ ሂደቱና ከምስረታ በኋላ ሊያጋጥሙት በሚችሉት ተግዳሮቶች ላይ ያተኩራል። በዚህ ርዕስ ላይ እንዲወያዩልን የጋበዝናቸው ፕሮፌሰር የማነካሳ በመቀሌ ዩኒቨርሲቲ የህግና የስነ መንግስት መምህር፣ መሐመድ አሊ መሐመድ የቀድሞ የፓርላማ አባል የህግ ባለሙያና የፖለቲካ ተንታኝ ያስፔድ ተስፋዬ የፖለቲካ ጉዳይ አቀንቃኝና ከአቦል ሚዲያ መስራቾች አንዱ እንዲሁም ቸርነት ወርዶፋ የህግ ባለሙያ ጠበቃ ናቸው። ተወያዮቼ የዶቸ በለን ግብዣ ተቀብላችሁ ሀሳባችሁን ለማካፈል ስለቀረባችሁ እያመሰገንኩ ወደ መጀመሪያው የመወያያ ነጥብ አልፋለሁ። ኢህአዲግ ከግንባርነት ወደ ውህድ ፓርቲነት ለመሸጋገር ማሰቡን ከጠቆመ እንግዲህ ቆየ በአባል ድርጅቶች መካከል መተማመንና መግባባት መጥፋ ቱ በግልጽ እየታየ አንዱ አንዱን እየወነጀለ ባለበት ሁኔታ ለውደት የሚደረገውን ዝግጅት እንዴት ይታያል? ከፕሮፌሰር የማነካሳ ሊጀምር አመሰግናለሁ። እንግዲህ ውህድ ፓርቲ መመስረት ወይም ውህደት መመስረት ማለት ከህግ ጋር ከህገ መንግስቱ ብሎም ከህገ መንግስቱ መሰረት አድርጎ ከወጣው አዋጅ አንጻር ምንም ችግር ያለበት ጉዳይ አይደለም። ነገር ግን ትልቁ ጉዳይ የሚሆነው ኢህአዴግ ይዋሃዳል የሚለው ሀሳቡ ፓርቲዎቹ መካከል ካለው ሽኩቻ፣ አገሪቱ ካለችበት ነባራዊ ሁኔታ አንጻር ሲታይ እንዴት ውጤታማ ሊሆን ይችላል ወይ የሚል ነው። ምናልባት ለምንስ ነው መዋሃዱን ያስፈለገው የሚለውም ማየቱ በጣም አስፈላጊ የሚሆነው ይታወቃል። ኢህአዴግ እርስ በርሱ የሚስማማበት ደረጃ ላይ አይደለም ያለው። አዲስ አበባ ተሰብስበው ወደ ክልላቸው ሲመለሱ አራቱ ድርጅቶች ሲካሰሱ፣ አንዱ ሌላውን ሲወነጃጀሉ ስ አለመስማማት ማየት እንችላለን። ውህደት ስንል ደግሞ የመጨረሻ ነው። ወደ ጠበቃ ቸርነት ወርዶፋ ነው የሚሄደው። እንደው ይሄ ለውህደቱ የሚደረገው ዝግጅትን እንዴት ያዩታል? በእኔ በኩል እንግዲህ ኢህአዴግ በሚለው አደረጃጀት ምክንያት ሀገሪቷ ወደ ከፍተኛ ቀውስ ለማከፋፈል ገብታ የሕዝብ አመፅ ተከትሎ ሕዝቡ የፖለቲካም የኢኮኖሚም ለውጥ በከፍተኛ ሁኔታ የሚጠይቅበት ደረጃ ላይ ነው እንግዲህ የደረስ ነው። ለእነኝህ የሕዝብ ጥያቄዎች ምላሽ መስጠት የግድ ነው። ለውጡን የሚመራው በዶክተር አብይ የሚመራው ኃይል አሸንፎ የወጣና በርካታ የፖለቲካ ማሻሻዎች እንዳደረገ ይታወቃል። ይሄ ፖለቲከኞችን መፍታት፣ የፖለቲካ ላንድስኬፑን ማስፋት፣ ምርጫ ቦርድ ላይ የተደረገው ለውጥ እኔ በግሌ እንግዲህ ይታየኝ ያንን መቀየር አስፈላጊ ነው። የፓርቲ ሪፎርምም አስፈላጊ ነው። ኢፒአርዴፍ የሚባለው በቲፒኤልኤፍ ዘወር የነበረው ፓርቲ ይህንን አገር ከፋፍሎታል፣ የውድቀት አፋፍ ላይ አድርሶታል። እሱን ይዞ መቀጠል ማይቻልባት ደረጃ ላይ ስለተደረሰ የግድ እነኚህ ለውጡን የሚመሩት ኃይሎች አዲስ የፓርቲ አደረጃጀት ለውጥ ማምጣት አለባቸው። አንድ ነገር ለማስታወስ እንግዲህ ግንባር ለትጥቅ ትግል ተብሎ የተመሰረተው ፓርቲ ለሀያ ስምንት አመታት ወደ ፖለቲካ ስራ ሳይዞ ለመዘዋወር በዛው በሬዚስታንስ አስተሳሰብ ነው ማለት የቆዩ። እሱን ይዞ ከእንግዲህ በኋላ አገሪቷ ወደ ዲሞክራሲ የምታደርገውን ሽግግር መምራት ስለማይቻል የግድ የኢህአዴግ ያለውን ባጌጅ ይዞ ወደፊት ለመሄድ ለጠቅላይ ሚኒስትሩ አይቻልም። ፓርቲው ምንም ነገር መስራት የማይቻልበት ደረጃ ላይ ደርሷል። እሳቸውም እየተጠቀሙ ያሉት ህገመንግስታዊ መንግስታዊ ስልጣናቸው። ስለዚህ የፓርቲ ድጋፍ ያስፈልጋቸዋል። ጠበቃ ቸርነት ወደ እርሶ መለሳለሁኝ። አቶ እያስፔዳ ስፋ የእርሶስ አስተያየት እንዴት ነው? በተወሰነ መልኩ ፕሮፌሰር የማንን ሀሳብ ጋራለሁ። በእርግጥ ኢህአዴግ የነበረው አደረጃጀት አሁን ፓርቲዎቹ ላላቸው መከፋፈልም ስበት ሰጥ አገባ የሚዳረገው የፓርቲው አሁን ያለው መዋቅር ነው። ምክንያቱም ዲሞክራቲክ የሆነ መዋቅር አይደለም ያለው። ያ መዋቅሩ በመቀየሩ ችግር የለብኝም። ግን አሁን ካለው ጊዜ አንጻር ግን አግባብ ነው ብዬ አላስብም። በተለይ ደግሞ ምርጫ ሰባት ወር አካባቢ ይመስለኛል የቀረው እና ከቀረው ጊዜ አንጻር ታክቲካል እርምጃ ነው ብዬ ማለት ይከብደኛል። ምናልባት እኔ አሁን እንደውም በፍራቻ ያለኝ ነገር ኤዲፒ የያዘው አቋም ለኦዲፒ የሚያስመታ እንዳይሆን ሰልፍ ያዙ አቋም ለኢዲፒ የሚያስመታ እንዳይሆን በአራቱን ድርጅቶች መካከል ከኮንስቲቲዎንሲያቸው የሚመነጭ ጥያቄ አለ እና እነዛን ጥያቄዎች ውህዱ ፓርቲ በምን አይነት መልኩ ነው የሚመልሰው የሚለው ላይ ጥያቄ አለኝ። ምክንያቱም በምንም መልኩ የማይታረቁ የሚመስሉ በጣም ጽንፍ ላይ ያሉ ጥያቄ ስለሆነ ያሉት እነዚህ ላይ መግባባት ሳይደረስ ተዋህዶ ለምርጫ መቅረብ ቸጋሪ ይመስለኛል እና ጊዜውን የጠበቀ ነው ብዬ አላስብም። ያም ሆኖ ግን ተዋህዶ ድርጅት የኢትዮጵያን ችግር አጠቃላይ አይፈታም የሚል አቋም ይዛ ለምናገረው ከጊዜው አንፃር ግን ወቅታዊ ነው ተገቢ ነው የሚል እምነት የለኝም። መሐመድ አሊ መሐመድ መስመር ላይ ይገኛሉ ይመስለኛል። አሁን ጥያቄው የነበረው የአባል ድርጅቶች መካከል መተማመንና መግባባት በሌለበት ውህደቱ ዝግጅትን እንዴት ያዩታል የሚል ነበረ። ኢህአዴግ ከግንባር ወደ አንድ ውህደት ፓርቲ ለመሸጋገር ኢህአዴግ እንደ ግንባርና በስሩ ባሉ ድርጅቶች ከላይ እስከታች ባለው መዋቅር አባላቱ ምን ያህል አወያይቷል? ሀሳቡ ምን ያህል ተብላልቷል? በዚህስ ላይ ምን ያህል መግባባት አለ? ለውጡን ሊሸከም የሚችል ሀይል ና ጠንካራ መሰረት ጥሩ የሚሉት ጉዳዮች አንገብጋቢ ናቸው። ከዛ ባለፈ ግን የሀደግ አባል ድርጅቶች ስምምነት ላይ ደርሰው ወደ ሀገር አቅ ፓርቲነት ወይም ወደ ውል ፓርቲነት መሸጋገር ተቻለ የሀደግ ህዝባዊ መሰረተና ድጋፍ ይኖረዋል የሚል እምነት ነው ያለኝ። አቶ ቸርነት ጠቅላይ ሚኒስትሩን ጠቅሰው ይችላሉ ብለዋል። ህገ መንግስቱ እውቅና የሚሰጠው ለሀገር ሳይሆን ለክልሎች፣ የክልሎች ባለቤትነት በህገ መንግስቱ የተሰጠው ደግሞ ለብሔርና ለብሔረሰቦች በመሆኑ ይመሰረታል የተባለው ይህ ውህድ ፓርቲ በህገ መንግስቱ ቦታ የለውም የሚሉ አሉ። እና ከህገ መንግስቱ አንጻር ይህ እንዴት ይታያል? ይላሉ ይሄ አስተሳሰብ በታሪካችን ያሳለፍነው በደርግ ጊዜም ቢሆን ኢሰፓ መንግስት ነው፣ ኢሰፓ ፓርቲ ነው። ከዶክተር አብይ እስከሚመጡበት ጊዜ ኢህአዴግ ፓርቲ ነው፣ እንደገና ኢህአዴግ ደግሞ መንግስት ነው። ፓርቲና መንግስትን ሳንለያይ ኖረናል። ነገር ግን በአሁን ባለው ህገ መንግስት ፓርቲና መንግስት የተለያዩ ናል። የሀገርን አወቃቀር አደረጃጀት፣ የፌዴራል ስርዓቱን የሚዘረጋው በህገ መንግስቱ ፓርቲዎች የራሳቸውን ድጋፍ ኮንስቲንሳቸውን አይተው ሰፊ መሰረት የሚያስገኝላቸውን አደረጃጀት ይመርጣል። እዚህ የመንግስት የህዝብ ጉዳይ ነው። የፓርቲ አደረጃጀት የፓርቲ አባላት ጉዳይ ነው። ከአሁን ኦሮሚያ የሚባለው ትግራይ የሚባለው ክልል ይቀራል። ኢህአዴግ አንድ ስለሆነ ወደ አንድ ድርጅት ስለመጣ የኢህአዴግ አባላት የሚለው ነገር ፈጽሞ የሌለና የማይሆን ነገር ነው፣ ሊሆን አይችልም። ፓርቲና መንግስትን ለይቶ ባለማየት የሚመጣ ጉዳይ ነው ይመስል። ይሄ ወቅት እንደውም የተመረጠው ምናልባትም ምርጫን አስታኮ ነው የሚለው አሉ። እርሶ ምን ይላሉ እዚህ ላይ? እኔ አንድ የፖለቲካ ፓርቲ ምርጫ ነስታኮ አደረጃጀቱን ቢቀይር ምንም ሊገርመን አይገባም። ስልጣን ይዞ በሀገር ላይ ለውጥ ለማምጣት ለውጥ ታሪክ ለመስራት ነው አንድ ማንኛውም ፓርቲ የሚደራጀው ማንኛውም ሰው ወደ ፖለቲካ ፓርቲ የሚገባው። እዚህ አሁን ይሄ ውህድ ፓርቲ ወደፊት ኢህአዴግ የሚለው ስም ያለበትን ጥላሸት ለመጣል እና የእሱን ባጅ ለማስወገድ ሪብራንድ አድርጎ ለመምጣት ነው ተብሎ ቢባል ሀሰትነትም የለውም ተገቢም ላይ የሚጠበቅም ነው። የሚያስደንቅ ነገር ሊሆን አይገባውም ባይ እንግዲህ የህግና የስነ መንግስት መምህሩ ፕሮፌሰር የማነ ካሳ ምን አይነት አስተያየት አለዎት? እዚህ ላይ እዚህ ላይ ማየት ያለብን ነገር ምንድን ነው? በመዋሃዱ ራሱ ችግር ያለበት ብለናል። ምንም ለምሳሌ ህወሀት እንደማይቀበለው ገልጿል። ጭራሽም አላቅም ነው የሚለው እና አቶ መሐመድም ያሉት ተወያይተዋል ወይ ሁኔታዎች መስማማት አለባቸው። ኢቭን ወር በፊት የወጣው ህግ ራሱ ውህደት በመፈጸም ማዕከላዊ ኮሚቴ የአራቱን ድርጅቶች ብቻ ቢስማማበት በቂ አይደለም። ጠቅላላ ጉባኤ ፓርቲው ከስር ማለት ነው እያንዳንዱ አራት መስማማት አለበት የሚል ነው ያለው። ስለዚህ ቀላል ነገር አለ። ኢህአዴግ እኮ ነው ሀገሪቱ እያስተዳደረ ያለው ማለት ነው። ህወሀትም ወደድንም ጠላንም እንግዲህ አትሊስ ትግራይ ክልልን ያው እስካሁን በነበረው የዲሞክራሲ ችግር ሌሎች ተቀናቃኝ ፖለቲካ ፓርቲዎች ሌሉት ማለት ነው። ህዝቡ የሚመርጠው በተለይ በሀገር ፖሊቲክስ ውስጥ ይወክለኛል ብሎ የሚያስበው ፓርቲ እሱ ነው ያለው። ስለዚህ ያንን ያልተቀበለውን ህወሀት አቅልለ እንደ እንትን ማየት ልክ የአንድን የትግራይ ክልል ህዝብን ድምጽ፣ የኮንስቲቱንሲ ድምፅ ከቁጥር ውጭ አርገህ እንደማሰብ አድርጌ ነው የማየው። ስለዚህ አገሪቱ ባለችበት ችግር ሌላ ችግር እንደመፍጠር ነው። አንቺ ካነሳሽው ጋር ትልቅ ነጥብ፣ ከምርጫው ጋር አያይዘው ያነሱታል ያልሽው፣ በጣም ጊዜ የለንም እየተባለ ነበር። እንግዲህ አሁን ወደ ኋላ አካባቢ እንደሚካሄድ አይነት አካሄዶች እየታዩ ነው ያሉት። በዚህ ሰባት ወር ውስጥ ያሉት ፓርቲዎች ተጠናክረው፣ ያላቸው ፓርቲዎች አደራጅተው ወደ ምርጫ ቅስቀሳ ወደ ምናምን የሚሄድበት መሆን ሲገባ ያሉትን ፓርቲዎች ይዋሃዳሉ አይዋሃዱም የሚል በተለ መንግስት ነው በሚገዛው ፓርቲ መካከል ሽኩቻ ተፈጠረ ማለት ቀጣይ ያለው ምርጫውን በጊዜው ይካሄዳል ወይ አይካሄድም? እንደውም ምርጫው የሆው ማካሄድ አልቻልንም የሚለውን ኢንቫይሮንመንት ለመፍጠር የተፈጠረ አጀንዳ አድርጎም እየተወሰደ ነው ያለ። ኢህአዴግ መዋሀድ ካለበት ምናልባት ቀደም ብሎ በተዋህደ ይሻል ነበር ከሶስት አራት ዓመት በፊት። በነገራችን ላይ ሀያ ሰባት አመት ምናምን ነገር ሄጆ ምን ላይ የነበረ ሀይል ብለን በተደጋጋሚ ስናነሳ፣ ያ ሀይል ደግሞ በቀላሉ አሳንሰን ማየት እንደሌለብን ኖት ማድረግ መቻል አለብን። እወክለዋለሁ የሚል ህዝብም አለ። በጣም ሴኪሪቲ ትሬት ውስጥ ያለ ያለው አለመታደር ሌላ አማራጭ ፖለቲካ ፓርቲዎች ያሚያክል የለንም። ስለዚህ ከዚህ አንጻር የትግራይ ሕዝብን ድምፅን በህወሓት በኩል አድርገን ነው አኮሜዴት ማድረግ የሚችለው የሚል ሀሳብ አለ። ስለዚህ ከዚህ አንጻር ለውጡ በውህደት ብቻ ወይም ስም በመቀየር እስካሁን የነበረውን የኢህአዴግ ችግር ለመለወጥ በቂ ነው ውህደትን ለመመስረት ያስችላል ብዬ በጣም ይከብደኛ ብዬ ነው የማስበው። አቶ መሀመድ አሊ መሀመድ፣ በፕሮፌሰሩ በሰጡት አስተያየት ላይ የሚጨምሩት ካለ በነራችን ላይ ኢህአዴግን ወደ አንድ ውህድ ፓርቲ የመቀየሩ ጉዳይ ጠቅላይ ሚኒስትር መለስ ዜናዊ ከነበሩበት ጊዜ ጀምሮ ሲነሳ የነበረ ሀሳብ ነው። በሀይለ ማርያም ደሳለኝም ጊዜ በተደጋጋሚ በቅርብ ጊዜ አንድ ውህድ ፓርቲ ይሆናል የሚል ነገር ይነገር ነበር እና ሀሳቡ አዲስ አይደለም። አቶ ቸርነት እንዳሉት ደግሞ አንድ ውህድ ፓርቲ፣ አንድ ሀገር አቀፍ ፓርቲ በየትኛውም ክልል ምክር ቤትም ሆነ ለፌዴራሉ ፓርላማ ተወዳድሮ ካሸነፈ በክልል ደረጃም ሆነ በፌዴራል ደረጃ ስልጣን እንዳይዝ የሚያግደው ወይም ከህግ የሚጋጭ ነገር የለም። ይህ እንደተጠበቀ ሆኖ እንግዲህ መሰረታዊ ጥያቄ የሚሆነው ኢህአደግ ወደ ውህድ ፓርቲ የሚቀየረው ግንባሩ ጠቅላላ ጉባኤ ጠርቶ ከዚህ ቀን ጀምሮ ወደ ውህድ ፓርቲ ተቀይሬ ያለሁ ነው የሚለው ወይስ ደግሞ አባል ድርጅቶቹ የነበረውን ግንባር አፍርሰው እንደ አዲስ ተደራድረው ተስማምተው ከዚህ ጊዜ ጀምሮ ውህደት ፈጥረናል ብለው ስምምነታቸውን በዚህ መንገድ በውህድ ፓርቲ ውስጥ የሚቀጥሉ ወይም ደግሞ አማራጭ የሚይዙ ሊኖሩ ይችላሉ። አቶ ያስፔድስ የሚሰጡት አስተያየት አለ። የተወሰነ ነገር መጨመር የምፈልገው አለ። በተለይ ፕሮፌሰር ማን ካሉት ጋር ብዙ የሚጋራው ነገር አለ። እኔ አሁን ከታስ አንጻር ነው የማየው። ኢህአዲግ በግንባር ደረጃ የነበር የነበረው ስትራክቸር በተለይ የሀገሪቱ ፔሪፌሪ ላይ ያሉትን ህዝቦች የስልጣን ባለቤትነት ጥያቄ ውስጥ የሚጥል ነበር። ምክንያቱም የአጋር ድርጅቶች ለኢህአዲግ ድምጽ፣ ተጨማሪ ድምጽ ይሰጣሉ። ነገር ግን በመንግስትነት ላይ ያላቸው ሚና አነስተኛ ነበር እና በተለይ ያንን ከመቀየር አንጻር ውህደቱ ጥሩ ነው። ስለዚህ አሁን ምርጫ ላይ ሲደረስ ሶዴፓም ሆነ የአፋር ፓርቲም ሆነ ሌላው ከኢህአዴግ ጋር የሚቀጥልበት ምክንያት ምንድን ነው? እንደ በፊት ከስልጣን ባለቤትነት እየተገፋ የሚቀጥል ከሆነ ለምን አብሮች ይሆናል የሚል ጥያቄ ያስነሳል። በዚህ አንጻር ውህደቱ ምናልባት ታክቲካል ሊሆን ይችላል። ግን እኔ ትልቅ ጥያቄ ያለብኝ ይሄ ውህድ ፓርቲ የሁሉንም በተናጠል ድርጅ እንዴት ነው ደስተኛ ማድረግ የሚችለው እንዴት ነው ቦት ማድረግ የሚችለው የሚለው ላይ ጥያቄ አለ። ለምሳሌ ይሄ ብዙ አወዛጋቢ ጉዳዮች አሉ። አሁን የአዲስ አበባን ጉዳይ ይሄ ውህድ ፓርቲ እንዴት ነው መልስ የሚሰጠው የአ አዴፓ ኮንስቲቱሽን የሚፈልገው ነገር አለ። የኦዴፓ ኮንስቲቱሽን የሚፈልገው ነገር አለ። ፈጽሞ የተለያዩ ነገሮች ናቸው እነዚህ እና ይሄ ውህድ ፓርቲ ለምሳሌ ለዚህ ጥያቄ የሚሰጠው መልስ ወይ አማራ ክልል ላይ ድምፅ ተሰጥተዋል፣ ወይ ኦሮሚያ ክልል ላይ ድምፅ ተሰጥተዋል፣ ወይም ትግራይ ክልል ላይ ድምፅ ተሰጥተዋል እና አሁን ለምርጫው ከቀረው ጊዜ አንጻር በፍጹም ታክቲካል ነው ብዬ አላስብም፣ እየወሰደ ያለው እርምጃ ግን። ሌላው አንድ የምፈራው ነገር ምንድን ነው? እዚህ ላይ ፍሬማን እንዳሉት ድርጅቶቹ ለመዋሀድ የእያንዳንዱ ድርጅት በተናጠል ጠቅላላ ጉባኤው መስማማት አለበት እና አይደለም ቲፒኤልኤፍ ከሌሎቹ ድርጅቶች ጋር ይቅርና በራሳቸው በድርጅቶቹ መሀል ራሱ ስምምነት አለ ወይ የሚለው ነገር ጥያቄ ነው። እና እንደገና ደግሞ በራሳቸው ፓርቲ ውስጥ ራሱ ስፕሪት እንዳይኖር እኔ ስጋት አለኝ። ውህደቱን የሚቃረን አኩራፊ ቡድን ብዙ ጊዜ ይባል የገዙ ፓርቲ ብቻ ሳይሆን ከዚህ በፊት የነበሩ ውህደቶች፣ ብዙ ጊዜ ውህደት ሲመጣ የሚ ተጠቅሶ ቡድን ደግሞ ይወጣል፣ ተገንጥሎ የሚወጣ ቡድን ይኖራል። እና በዚህ ጊዜ እንደዚህ አይነት ኮምፕሊኬሽን ውስጥ መግባት ተገኝ ነው ብዬ አላስብም። እንግዲህ አቶ ቸርነት ይሄንን ውህደት በጣም እንደሚደግፉ ነው የገባኝ። ኢህአዲግ ወደ ሀገር አቀፍ ፓርቲነት መቀየር ከቻለ ብሔርተኝነት ማዕከል ያደረገው ፖለቲካ፣ የፌዴራል ስርዓት እጣ ፈንታ ምን ይሆናል? አቶ ያስፔድ እንዳሉት ምናልባት የሚያኮርፍ ቡድን ሊወጣ ይችላል ነው። በዚህ ውህደት የተነሳ ምን አይነት አስተያየት አሉት? መጀመሪያ እንደው ወደኋላ መለስ ብዬ እነሱ አቶ ያስፔድ መጨረሻ ላይ የተናገረውን ነገር እና ፕሮፌሰርም የተናገሩት ላይ አንድ ሁለት ነገር ነገር አንደኛ አሁን ይሄ ውህደት በተመለከተ የሚሰማው የተቃውሞ ድምፅ የምናየው ከህዋት አካባቢ ብቻ ነው። ሌሎቹ ድርጅቶች ተቃውሞ አለን ሲሉ፣ አልተወያየንም ሲሉ፣ አንፈልገውም ሲሉ አንሰማም። ሁሉም አጋር ድርጅቶች እንዋሀድ ብለው ሲጠይቁ የነበረ መሆኑን እናቃለን። ሟቹ ጠቅላይ ሚኒስትርም ይህን ጉዳይ ያቆዩት መሆኑን ይታወቃል። አሁን በቅርብም የአጋር ድርጅት መሪዎች በየክልሎቻቸው የመዋሀድ ፍላጎት ያላቸው መሆኑን በይፋም የሚናገሩት ነው። የማያውቁት አይደለም። የተወያዩበት ነው። አሁን በአባሳ በተደረገው ጉባኤ ላይም ኢህአዴግ ምክር ቤት ውክልና እንደተሰጠ የምናውቀው ነው። ሌላ በየድርጅቶቹ ችግር አለ የሚሉት እነሱ ሲነግሩን ብንሰማ ይሻላል። አሁን ህዋት ተቃውሟል። ሌሎቹ ሶስት ድርጅቶች ግን ይሄን ነገር ላይ ችግር አለብን አላሉ። ሌሎች አጋር ድርጅቶችም ውህደቱን አንፈልገውም አላሉ። ስለዚህ የህዋትን ድምፅ የሁሉም ድርጅቶች ድምፅ ለማድረግ መሄድ ብዙም የሚያስኬድ አልመሰለኝም። እኔ ሌላኛው የትግራይና የህዋትን ህዝብ በተመለከተ ትሬት ውስጥ ያለ ብለው ያነሱት ነገር አለ። እኔ የህዋትንና የትግራይን ህዝብ አንድ አርጊያ ላይ ህዋትና የትግራይ ህዝብ ኮምፕሊት የተለያዩ ናቸው። የትግራይ ህዝብ አንዳንድ ድርጅቶቹም እንደሚናገሩት ሌሎች የትግራይ ልጆችም እንደሚናገሩት አሁን ያለበት ሁኔታ በግልጽ ሀሳቡ መግለጽ ያልቻለ መሆኑን የምንሰማው ነው። ህዋት ራሱ ውህደቱ ሲመጣ ምን አይነት አቋም እንደሚወስድ አናቅ እሱን ጠብቀን ማየት ያለብን ይመስለኛል። ችን ነገር ለመጨመር ብዬ ነው። ሌላኛው የውህድ ፓርቲ ምናልባት ከተሳካ ምንድን ነው የሚሆነው ብሄርተኝነት ላይ የሚለው ነገር እንግዲህ እዚህ ሀገር ያለፈው ሀያ ሰባት አመት በኢህአዴግ ስም ር ውጠት ውድድሩ ሀገሪቷን የማጥፋት ጫፍ ላይ የደረሰ መሆኑ የምናውቀው ነገር። ፖለቲካው ለእኚህ አጋር ፓርቲዎች በየክልሉ የሚመሩት በተለይ አምስቱም ክልሎች የሚመሩት ፓርቲዎች ምንም በሀገር ጉዳይ ላይ የመወሰን አቅም እንደሌላቸው ወይም ትላልቆቹ ሶስቱ ራሳቸው ይህዋት ነው እየካደ የሚነግረን እንጂ እነሱ በሙሉ በሙዚ ተዳደሩ የነበረ መሆኑን ነግረውናል። እስካሁን ይሄ ፌዴራሊዝም አልነበረም። ስለዚህ ይሄ ውህድ ብዙ ኢትዮጵያውያንን የሚያካት በመሆኑ የስምምነት ዲሞክራሲ የዚህ ውህድ ዋና ቁልፍ ነገር ይሆናል ነገር ነው። ነዋስ አናሳ ድምፅን የመጠበቅ የዲሞክራሲ አካሄድ ይከተላል ይሄ ውህድ ፓርቲ ብዬ አስባለሁ። እዚህ ደግሞ በብሄሮች መካከል የሚደረገውን ውድድር ይቅባል። ኢትዮጵያውያን የትኛውን ብሔር ይሁኑ በጥቅሞቻቸው ላይ ቁጭ ብለው እንዲወያዩ፣ እንዲነጋገሩ፣ የጋራ ሀገር እንዳላቸው እንዲቀራረቡ እድል የሚሰጥ ነው። በፌዴራል መንግስት ደረጃ ቢያንስ በፌዴራል መንግስት ደረጃ ወይም በክልል መንግስታትም ደረጃ ቢሆን ብሔርተኝነትን ከመንግስት አስተዳደር ውስጥ ለማውጣት እድል ይሰጣል። አሁን የተቸገር ነው ባለፈው ጊዜ የነበረው የሆነ ብሄር ነው ሀገሩን የተቆጣጠረው፣ አሁንም ያለው ይሄ የሆነ ብሄር ነው አገር የተቆጣጠረው የሚል ነገር ነው። ከዚህ አስጉሪት ልንወጣ ዚህ ኢትኒሳይዝ ያደርገዋል ፖለቲካውን። ስለዚህ ብሄርተኝነት የሚባለው ነገርም ያህል አግባብ ፖለቲሳይዝ ተደርጎ አገሪቷን ያመሰው እሱም ይቀንሳል። እና እነኝን ሁሉ ጥቅም ስለሚያስገኝልን አሁን ያለው የፌዴራል ስርዓት ተግባራዊ ይሆናል ማለት ነው። ህዝቦች ራሳቸውን በራሳቸውን ማስተዳደር እውን ያደረጋሉ። ድሮ በህዋ ትእዛዝ ሲተዳደር የነበረ ክልል በሙሉ አሁን ነጻነቱ ሲያገኝ ምን እየተፈጠረ እንደሆነ አይተነዋል። ፕሮፌሰር የማነ በጠበቃ ቸርነት ወርዶፋ አስተያየት ላይ ያለሁትን አስተያየት እስኪ ይስጡኝ። የህዋሀትንስ አቋም እንዴት ያዩታል? ጥሩ፣ እዚህ ላይ ህዋሀት እንደማይቀበለው የስራ አስፈጻሚ አባል የሆኑ አቶ ጌታቸው በግልጽ ተናግረዋል። ስለ ጉዳይም አለመቀበል ብቻ ሳይሆን እንደማያውቁትን ጭምር ህዋሀት ብቻ ነው እየተቃወመ ያለው ሳይሆን ህዋሀት ለምን ተቃወመ ሌሎችስ ምን አሉ የሚለው መልስ መስጠት ያለበት አካል አለ። የአራቱም ድርጅቶች የሚያስተዳድረው ያንን በሌለበት ህዋሀት ስለሆነ ብቻ ህዋሀት ይቃወማል የሚለው ትክክል አይመስለኝም። ከዚህ አንጻር ብናየው የህወሀት አቋም ግን ግልጽና ግልጽ በሆነ መልኩ ስለ ጉዳዩም የምናውቀው ነገር የለም አንቀበለውምም፣ እንደ ጊዜያዊ ስልጣንና ጥቅም ተብሎ የተደረገ ነው የሚል በግልጽ የመጡበት ሁኔታ ነው ያለው። ከዚህ በተረፈ ፓርቲው ውህደት ስለፈጸም ፓርቲው በፕሮግራሙ እንትን ሊያደርገው ይችላል። ያ ግን የዜጎች ዋስትና ሊሆን አይችልም። ምክንያቱም የብሔር ብሔረሰቦች በቁጥር ትንሽ የሆኑ ዋስትና የሚኖራቸው በማናቸውም መልኩ በህገ መንግስት የተቀመጠ መብት ሲሆን ነው እንጂ አይደለ ውሳኔ በመንግስት በሚመራው ፓርላማ የሚደነገጉ መብቶች ራሱ ፓርላማ ተመልሶ ሊሽራቸው የሚችሉ ስለሆኑ ዋስትና እንዳለው አድርገን ማውራቱ ተገቢ አይመስለኝም። እኔ ህወሓትና የትግራይ ህዝብ በተመለከተ አንድ ናቸው እያልኩኝ አደለም። ያው የምናውቀው ነው አለመታደሉ። ዴሞክራሲ በሌላ አካባቢ ብቻ አደለም፣ ለትግራይ ህዝቡ በኩል ተጎጂ ነው። አማራጭ ሀይል አልነበረው። ይሄ ሁላችንም የምናውቀው ነው፣ መረዳትም የሚገባን ጉዳይ ነው። ስለዚህ አሁን ባለበት ሁኔታ በተለይ እንደምታውቁት ከአጎራባች ክልል ባለው ውጥረት ምክንያት ህዝቡ ሴኩሪቲ ችግር አለበት። ስለዚህ ያለው እና ብቸኛው ፓርቲ ይህንን መብት ያስጠብቅልኝ የሚችለው የሚለውን ህወሀት ነው። ስለዚህ ከእሱ ጋር መደራደር የትግራይ ህዝብን ጥያቄ ውስጥ ይከታል። ያንን እንዴት ማየት ያቅታል ነው እያልኩ ያሉት እንጂ የትግራይ ህዝብና ህወሀት አንድ ነው የሚል እኔ ያንን አስተሳሰብም ትቃወሚ የነበርኩት እና ትክክል የተለያ በዛ መልኩ አንድርሰን መደረግ ይቻላል። አቶ ያስፔ አስተያየት አለት አለኝ። ምንድን ነው አንድ ስለ ውህደቱ አሁን ያለው ሀይፕ በተለይ ልክ ያልሆነው ነገሮች እየተነገሩ ይመስለኛል። ለምሳሌ አቶ ቸርነት የተናገሩት ብዙ ነገር አለ፣ ግን ውህደቱ ራሱ ያልሆነው ነገር አለ። ለምሳሌ ውህደቱ እንደዚህ ነው እንደዛ ነው ስንል ውህደቱ ምን አይደለም የሚለውን ነገር የረሳ ነው ይመስለኛል። ውህደቱ አሁን በመንግስትነት ያለውን የገዢ ፓርቲ ስትራክቸር መቀየር ማለት ከሰባት ወር በኋላ የሚኖረው የገዢ ፓርቲ ስትራክቸር ተቀየረ ማለት አይደለም። ምክንያቱም ከሰባት ወር በኋላ ውህዱ ኢህአዴግን ላይሆን ይችላል ይቺን ሀገር የሚያስተዳድረው እና ኢህአዴግ መዋሃ የኮንስቲትዩሽናል ዲሞክራሲን ያመጣል ዲኤትኒሳይዝ ወይም ዲፖለቲሳይዝ ያደርጋል፣ የክልሎችን ፖለቲካ እንደዚህ ያደርጋል የሚለው ነገር ከየት የመጣ እንደሆነ ነው እኔ ያላወኩት። ምክንያቱም ከሰባት ወር በኋላ ውህዱ ኢህአዴግን ላይሆን ይችላል ይቺን ሀገር የሚመራው እና ይሄ አንድ ፓርቲ ስትራክቸራል አጀስትመንት እንዴት ሆኖ ዲፖለቲሳይዝ እንደሚያደርግ የብሔር እንትን እንዲህ እንደሚያደረግበው አላውቅም። ምክንያቱም ከሰባት ወር በኋላ ሌላም ፓርቲ ኦነግን ይሁን አብንም ይሁን አረና ይሁን የብሔር ድርጅት ይሁን ወደ መንግስትነት ማን እንደሚመጣ ባልታወቀበት ሁኔታ እንዴት ነው እንደዚህ ይቀይራል እንደዛ ይቀይራል የምናወራው? አሁን ላይ ቆመን ልንል የምንችለው ነገር አሁን ያለው ኢህአዲግ ምርጫውን ለማሸነፍ የትኛው አካሄድ ታክቲካል ነው፣ የትኛው አካሄድ ያዋጣዋል የሚለው ላይ የምነጋገር። ከዛ በኋላ ኢህአዲግ ተዋህዶ ካሸነፈ እንዲህ እንዲህ ያደርጋል ይሄ ነገር ይለውጣል የሚለው የሚመጣው ከዛ በኋላ ነው። አሁን ከፈረሱ ጋሪው ነው የሆነብኝ አቶ ትንታኔ። አሁን ባለው ሁኔታ ግን ይሄ አሁን ያለው ኢህአዲግ ተዋህዶ ሊቀርብ ይሻላል ወይ ለምርጫ የሚለውን የቱ ነው የሚሻለው የሚለውን ነው መጠየቅ ያለብን። ሌላው እንግዲህ ሁላችንም ከሚዲያ የምንሰማው ነገር ነገር ነው ቲፒኤልፍ ብቻ ውህደቱን የተቃወመ አድርጎ አቶ ቸርነት ያቀረበው ነገር ሶሻል ሚዲያም በደንብ ለምንከታተል ሰዎች እውነታው እንደዛ ነው ወይ የሚለው ነገር ጥያቄ አለ። ኢቨን ውህዱ ፓርቲ ደግሞ ይህን ምርጫ አሸንፎ ሀገር ማስተዳደር ሊቀጥል ራሱ የህገ መንግስት ማሻሻያ እስካልተደረገ ድረስ አሁን ያለው የመልቲናሽናል ፌዴሬሽን ይቀጥላል። የክልሎች አውቶኖሚ ምናልባት እንደውም ዴሞክራሲ የሚመጣ ከሆነ ከዚህ በበለጠ ሁኔታ የክልሎች አውቶኖሚ ይኖራል። ምንም የሚቀይረው ነገር የለም። የፓርቲ አስር ተቀየረ ማለት የክልል አውቶኖሚ አይቀየርም። መልቲናሽናል ፌዴሬሽኑ አይቀየርም። እንዳለ ነው የሚቀጥለው ስለዚህ አሁን አቶ ቸርነት ያሉት ከምን አንጻር አይቶስ እንደሆነ በፊት አልገባኝም። ብለ ማለት አቶ ቸርነት እንደው ምንድን ነው ቅድም አሁን የተባለው ነገር ላይ የፓርቲ አደረጃጀት ምን ያህል ሀገርን ቅርቃሪ ውስጥ እንደሚከት አይተናል። የፓርቲ አደረጃጀት ቁልፍ ነው። ህገ መንግስቱን በቀጥታ የሚቀይር ነገር ባይሆንም አደረጃጀቱ ግን መሰረታዊ እንደሆነ እናውቃለን። ኢህአዴግ የሚባለው አደረጃጀት ይሄን ሀገር እዚህ ችግር ውስጥ አሁን ከተወያየ ነው ተወያዮች እዚህ ያለን ችግር ውስጥ እንዳላደረሰን ማናችንም አልተናገርንም። እዛ ላይ የተስማማን ነገር ይመስለኛል። እነኚህ ችግሮች የተፈጠሩ ያለው ዲሞክራቲክ በሆነ መልኩ ፓርቲው ባለመደራጀቱና ህገ መንግስቱን አክብሮ ባለመስራት እርስ በርስ በፓርቲዎቹ መካከል ያለው ግንኙነት በኩልነትና በዲሞክራሲ ላይ የተመሰረተ ባለመሆኑ ነው ይሄ ሁሉ ነገር ይመጣ። አሁን እንግዲህ ሀገራዊ ፓርቲ ወደ መመስረት በሚመጣበት ጊዜ እኔ የሰነዱን አይቼ አይደለም፣ ስብሰባ ላይ ተሳተፊ አይደለም፣ እናገረው የሚሆነው ነገር ነው። ሁሉም የኢትዮጵያ ህዝብ ታግሎ ነው እንግዲህ ይሄ ለውጥ እየመጣው፣ ኢህአዴግ ወዶ ያመጣው ነገር አይደለም። ሁሉም ፓርቲዎች ዲሞክራሲን ማዋለድ እንዳለባቸው ከፍተኛ የሆነ የህዝብ ግፊት አለ። እነኚህ በህወት ሄጅመኒ ስር የነበሩ ፓርቲዎች አሁን አንጻራዊ ሊብሬትድ ሆነዋል። የክልሉ አጋሮቹ ሳይቀሩ ማለት የተሻለ አንጻራዊ ነጻነት፣ የራሳቸውን ጉዳይ መወሰን ጀምረዋል። አሁን ይሄ ፓርቲው በሚደራጅበት ጊዜ እውነተኛ ወደሆነ ድርድር ያመጣቸዋል። የግድ እንደዛ ከሆነ የሚደራደሩ ከሆነ ለምሳሌ ደቡብ የዚህ ውህድ ፓርቲ አባል ሲሆን ሀምሳ ስድስት ብሔሮች እዚህ ውህድ ፓርቲ ውስጥ አሉ ማለት ነው። ሁሉም ክልሎች እንደዚሁ ይዘው የሚመጡ ከሆነ ኢትዮጵያውያንን እዚህ ፓርቲ ውስጥ እናያቸዋለን ማለት ነው። እዚህ ላይ እዚህ ላይ አስተያየቶት እንግዲህ፣ ኢህአዴግ ወደ ሀገር አቀፍ ፓርቲነት የመቃየር እድሉ ከፍተኛ ነው ነው? አዎ፣ ከፍተኛ ነው። ጠቅላይ ሚኒስትሩም ሰሞኑን ሲናገሩ ሰምተናል። ይሄ ፓርቲ እንደሚመሰረት ግልጽ አድርገውታል። እንግዲህ ከጠቅላይ ሚኒስትሩ ውጭ ሌላ ልናምንው የሚገባን ሶርስ ያለ አይመስለኝም። ወደ አቶ መሐመድ ልሂድ፣ ይቅርታ፣ አሁን ወደ አቶ መሐመድ አሊ መሐመድ ልሂድ። የእሱ አስተያየት እዚህ ላይ ምንድን ነው? እሺ የኢህአደግ ወደ ውልድ ፓርቲነት መቀየር ከፌዴራል ስርዓቱ ጋር የሚያገናኘው ነገር የለም። የፌዴራል ስርዓቱ ህገ መንግስታዊ መሰረት ያለውና የህግ የህገ መንግስት ማ የግ የሚል ነው። አብዮታዊ ዲሞክራሲ አስተሳሰብና በዲሞክራሲያዊ ማዕከላዊነት ፌዴራል ፌዴራሊዝም ወይ የፌዴራል ስርዓት። የመሐመድ አሊ መሐመድ የስልክ መስመር ጥራት የለውም፣ ይቆራረጣል፣ ይጠፋል። ወደ አቶ እያስፔድ ልለፍ እንግዲህ ወደቱ ሚሆን ይመስላችኋል ላይ በቅርቡ ሚል ነው ጥያቄ ሸረል የመጨረሻው። አዎ ኢህአዴግ ወደ ሀገር አቀፍ ፓርቲነት የመቀየር እድሉ ምን ያህል ነው? በእርሱ አስተያየት ጠበቃ ቸርነት እንደሚሉት በጣም ከፍተኛ ነው ነው የኔም እንደዛ ነው። በጣም ከፍተኛ ይመስለኛል። ኢንፋክት ዛሬ ራሱ እየሰማን እንደነበረው ዜና ከሆነ የቲፒኤልኤፍ ሰዎችም በጉዳዩ ላይ አዲስ አበባ ላይ የተወያዩ ይመስለኛል። እና ቲፒኤልኤፍን ብን ጨምሮ ሊሆን ይችላል የሚል ግምት ነው ያለኝ። እንደኔ ውህደቱ ግን የሚቀር አይነት አይደለም። አሁን ባለው ሁኔታ ፕሮፌሰር የማነ ከተስማሙ በጎ ነው፣ ያንን ነገር መቃወባችን አይደለም። ቲፒኤልኤፍም ስራ አስፈጻሚ፣ ከዛ በማዕከላዊ ኮሚቴ ወደታች እንዲወርድ አድርጎ፣ ጠቅላላ ጉባኤው አሳምኖ ህዝቡንም እንዲያውቅ አድርጎ ካለው ብዥታ ማለት ነው ከተስማሙ፣ ለአገሪቱ ለሚመርጣቸው ኮንስቲቱንሲ በሚጠቅም መልኩ ከሆነ ለሁሉም የሚበጅ ነው የሚሆ ነው ነው። እኛ አሁን ካለው ሀገራዊ ወቅታዊ ሁኔታ እና በፓርቲዎች መካከል ያለው ግንኙነት በተመለከተ ብዙም አስጊ ነው። ስለዚህ አካሄዱ አንዱ ስቲል በውህደቱ ፕሮሰሱ ቢያንስ ቢያንስ ኦፊሻል በሆነ መልኩ ፒልኤፍ ተቃውሞውን እያቀረበ ባለበት እንዴት ጥሩ ነገር ሊፈጠር ይችላል የሚለውን ከምርጫ ጊዜው መቅረቡ በተያያዘ ለማውራት ስለተፈለገ ነው እንጂ። እኔ አንድ ነጥብ ግን ዩስ ቤድ ባለው ላይ መጨመር የምፈልገው በፓርቲ ላይ የሚደረገው ማናቸውን ስትራክቸራል ቼንጅ ህገ መንግስቱ መጫወቻ ሜዳ ነው፣ የማንም ፓርቲ በስልጣን ላይ ያለም ይሆን ተቃዋሚ ፓርቲዎችም ይሆን ማለት ነው። ኦፍኮርስ በማነጣጠሪያ ያነሱት ባይዘ እርስ በርስ የሚጣረስ ነው። ኢህአዴግ በዲሞክራሲ በሰዋ ጥሩ ስላልነበረ ወደዚህ ደረስም ግልጽ ነው። ግን ዲሞክራቲክ ከሆነ ምንድን ነው የሚለው ፓርቲው ስለዛ ከፈለገ ብቻ ህገ መንግስቱ ይቀይራል፣ ስትራክቸሩ ይቀይራል ማለት አይደለም ኢህአዴግ ብቻ አይደለም እኮ የዚች ሀገር ፖለቲካ ፓርቲ። ሌሎች ብሄር ብሄረሰቦችን፣ ክልሎች የሚያስተዳድሩ ፓርቲዎች እኮ አሉ። የእነሱ ኢንተረስቶች እንዴት ነው መግለጥ የምናደርገው? ስለዚህ ህገ መንግስቱ ምክንያቱም እኩል ከኢህአደግ ጋር ሌሎችም ይመለከታቸዋል። እያንዳንዱ ዜጋ ማለት ነው ፓርቲ ኢህአደግ ብቻ ስላለ በህገ መንግስቱ ያንን ያክል መሰረታዊ የሚባል ነገር ሊያመጣ አይችልም። ከዚህ በፊት ታው የህገ መንግስት መብቶች ይደፈጠጡ ነበር። ዲሞክራሲ በህገ መንግስቱ ውስጥ ያሉ ዲሞክራቲክ ራይት አይከበሩም ነበር፣ ለዚህ አድርሶናል። ስለዚህ ይህ እንደ ጀስቲፊኬሽን ልጠቀምበት አንችልም። በዛ ኮ ነው የነበረውን ኢህአደግ ህዝቡ ወው ብሎ ቀይሮታል ን ያለነው ነው። ከዛ በመለወጥ ዲሞክራሲያዊ በሆነ መልኩ ማሰብ አለብን። ፓርቲዎችም እንደዚሁ እንደዛ ከሆነ ደግሞ ኢህአዴግ ደስ ኢህአዴግ ነው ምርጫ ምናልባት ካሸነፈ ስልጣን ይይዛል። ህገ መንግስቱን ለመቀየር እንደ ማንኛውም ከማንም አክተር ፖለቲካ፣ እንዲሁም ዜጎች አስፈላጊ ከሆነም ተስማምቶ ነው ህገ መንግስቱ ላይ መሰረታዊ ለውጥ ማምጣት የሚቻለው እንጂ ፓርቲ ስለቀየርክ ስትራክቸራል ስለቀየርክ ህገ መንግስቱ ላይ መቀየር ትችላለህ ማለት ተገቢ ያልሆን አስተያየት ነው ብዬ ነው ፕሮፌሰር ጋር አጠር ያለ ጥያቄ አለኝ። ህዋት ጋር ያለው እውነት ሌላ ነው ብለዋል እና ምንድን ነው ሌላው ያለው እውነት ህወሀት ጋር ያለው እውነት ያልኩ ከውህደቱ ጋር በተያያዘ ነው። እንግዲህ አሁን የዋስ ቤድ ያለው አለ እኔ እንኳን አልሰማሁም ነበር። የተደራደረ ከሆነ ጥሩ። ከዚህ ይህንን ነገር እስከሰማበት ድረስ ያው ስራ አስፈጻሚ አባል የሆኑት አቶ ጌታቸው ረዳ በግልጽ የተናገሩት ነገሮች ስለ ፕሮሰሱ አለመቀበል ብቻ ሳይሆን እንደማያውቁት ና እንደማይቀበሉት እንግዲህ ከተገለጸ በኋላ በጣም ከባድ ነው የሚሆነው። ያ ማለት የሚስተካከል ነገር አይኖርም ማለት አይደለም። ምናልባት ከኢህአዴግ የሚያስተዳድረው ሊቀመንበሩት ዶክተር አብይም ያንን የህወሀት መግለ ጫ ተከትሎ ለመነጋገር ጥሪ አድርገው አብረው እየተነጋገሩ ሊሆን ይችላል። ወደ ጥሩ ነገር ይመጣሉ ብዬ አስባለሁ፣ ተስፋ ማድረጋለሁ እንዲመጡ። እንደዛ ከሆነ ጥሩ ነው። ያንን ኢንፎርሜሽን ከመስማት በፊት ባለው ግን ትልቅ የሆነ አጀንዳ በትግራይ በተለያዩ ሚዲያዎችም አጀንዳ ተደርጎ እየተሰራበት ያለ ማለትም ውህደቱ አደገኛ መሆን ህወሀት ሳያወያይ እንግዲህ ዋና ጠፍጥፋ የሰራቻቸው ህወሀት እየተባለች ግን በዚህ ውስጥ እንዳትካተት መደረገዋ ከኔሽናል ፖለቲክሱ የማስወገድ ምናልባት ካሸነፈ ኢህአዴግ ህወሀት የሌለበት ኢህአዴግ አሸንፎ ህወሀት ማለት ጀስት አንድ ተቃዋሚ ፓርቲ ሆና የሚቀጥልበት ሁኔታ አልመስጠር ነው የሚል መላምቶች ሀሳቦች እንዲሰጡ ሲደረግ ቆይቷል። ሁላችንም የሚለው እንደነበር ከተስማሙ ግን የሚያስማማቸው ለህዝባቸው ለመራታቸው የሚጠቅም ከሆነ አቶ ቸርነት ወይም ጠበቃ ቸርነት ወርዶፋ አሁን እኔ መጨረሻ የተናገሩት ተናጋሪ እኔ የፓርቲ አደረጃጀት ህገ መንግስቱን እንደማይቀይር ቀደም ብዬ በግልጽ ተናገር ያለሁ ነገር ግን እዚህ ሀገር ያለው ዲሞክራሲ ወደ ዲሞክራሲ ስለምንሸጋገር ወደ ዲሞክራሲ የሚደረግ ጥረት አካል ስለሆነ ፓርቲዎች አንድ ላይ ሲመጡ ብሔር ብሄረሰብን የሚወክሉ ክልሎቹን የሚወክሉ ስለሆኑ አሁን ስልጣን ላይ ያሉም ስለሆኑ የሚመጡት የስምምነት ዲሞክራሲ ወደፊት ሀገራችን ላይ እንዲመጣ ህገ መንግስቱ በሚፈቅደው መሰረት ተሻሽሎ ለማለት ነው ያልኩት። መሆኑም ግልጽ ነው። ግልጽ አነጋገር እንደሆነም ያውቁታል እነሱ ግን ወደ ሌላ ነገር ልክ ተገቢ ያልሆነ አረዳድ መግለጻቸው ትንሽ ቅር ስላሰኘኝ ይችል ለመናገር ነው። ሌላኛው ኢህአዴግ አራተኛ እድሉ ነው። አንደኛ የኢትዮ ኤርትራ ጦርነት በኋላ ሊፈርስ እንደነበረ እናውቃለን። ተርፏል። እርስ በርስ በህዋት መካከል የነበረው አስራ ዘጠኝ ዘጠና ሰባት በምርጫው ምክንያት ፈርሶ ሊፈርስ ብሎ እንደ ዳነ እናውቃለን። መለስ ዜናዊ ሲሞቱም ዋናው አንከር እንደተንገዳገደ እናውቃለን። በጣም ግልጽ ባይሆንም የተንገዳገደ መሆኑን አሁን በህዝብ ግፊያ የመጨረሻው ላይ ደርሷል። ከዲሞክራሲ ውጪ ምርጫ የላቸውም። አሁን የሚዋህዱት ፓርቲዎችም ወደዛ መሄድ አለባቸው። ሁሉንም የሚወክል ዲሞክራሲ ማምጣት አለብን። አለባቸው ፣ አለበለዚያ ወደ ቀድሞ ነገር መመለስ ከእንግዲህ በኋላ አይቻልም ለማለት ነው። እንግዲህ ውይይታችን እንቋጭ። በሀገሪቱ ነባራዊ የፖለቲካ እንቅስቃሴ ውስጥ እንግዲህ ለሀያ ሰባት አመት የገዛው ፓርቲ የሚከስም ከሆነ ምን ማለት ነው? የሚያስከትለው አሉታዊ ተጽዕኖና ጫና ሳይኖርም ወይ ሀገሪቱ ውስጥ ያለው ችግር ይፈታል ወይ? እንደው አጠር አድርጋችሁ አስተያየታችሁን ስጡኝና ውይይታችን እናጠቃል። ከፕሮፌሰር የማነ ካሳ ልጀምር። እንግዲህ ኢህአዴግ በሁለት መልኩ ነው የሚከስመው። አንድም ውህደት ከፈጠ ኢህአዴግ ይከስማል። ስለዚህ ህወሀት፣ አዴፓ፣ ኦዴፓ የሚባሉት ነገሮች ብሄደን አይኖርም እና መክሰሙ በዛ መልኩም ሊሆን ይችላል። አዲስ ፓርቲ ይፈጠራል። ሁለተኛ መክሰም ካልተስማሙ ነው። ለምሳሌ ህወሀት እስካሁን በነበረው አቋም ከቀጠለ በዚህ ሁኔታ በጣም ቸጋሪ ነው ብዬ የማስበው ነገር በተለይ በተለይ ሀገሪቱ ካለችበት ሁኔታ ማለት ነው። አሁን በጣም የሰላምና መረጋጋት ችግር አለ። በትግራይ ክልልና በአማራ ክልል ያለው ሁኔታ እየቆየ ተመልሶ እያገረሻ ያለበት ሁኔታ ነው ያለው። የዜጎች መፈናቀል እንዳለ ነው። ኢኮኖሚው አደጋ ውስጥ እየገባበት ሁኔታ የኑሮ ውድነት በጣም ጣሪያ የደረሰበት ሁኔታ ነው ያለው። እዚህ ውስጥ ደግሞ ካልተስማሙ ቀድምም እንዳልኩት አኩራፊዎችም ሊፈጠሩ ይችላሉ። ዲኤልፍም እዛ ውስጥ ካልተካተተች ይህንን ሲር በቀላሉ የምታየው አይመስለኝም። እዛ ውስጥ ያልተካተችበት ምክንያት ምክንያቱ አሁን ይህን ማለት ባይቻልም፣ ስለዚህ የተቃውሞው ጽንፍ እኔ ተጎድቻለሁ በአሻጥር እንድወገድ ተደርግ ያለው የሚለው ህወሓትና ሌሎ ህዋሀት መሰሎችም ከውስጡም ሊኖር ስለሚችል እጫውን በወቅት እንዳይካሄድ ሊያደርግ ይችላል ነው። ሰባት ወር ነው የቀረ። ይህ ደግሞ በኢትዮጵያ ውስጥ ቴንሽን ሊያመጣ ይችላል ብዬ ነው ሳብ። አመሰግናለሁ አቶ ያሲቤት ተስፋዬ።

ሁለት ነገሮች የሚፈጠሩ ይመስለኛል። አንደኛው አሁን ያሉ የብሔር ተኮር ድርጅቶች የበለጠ አቅም ፈጥረው ሊወጡ ይችላሉ ወደ መድረኩ የሚል አንድ ግምት አለ። ወይም ደግሞ ምናልባት ይሄ አሁን የሚፈጠረው ውህድ ድርጅት ደግሞ ጠንካራ ህብረ ብሔራዊ ድርጅት ከሆነ የብሔሮችን መብቶ ወደ ጎን ያልተ ድርጅት ሆኖ የሚወጣ ከሆነ ደግሞ ምናልባት የብሔር ድርጅቶችንም አቅም የሚፈታተን እና ለምርጫ ተወዳዳሪ ሆኖ ሊቀብ የሚችል ድርጅት ሊሆን ይችላል የሚል ግምት አለ። አመሰግናለሁ። አቶ መሀመድ አሊ መሀመድ ስልካቸው ተቋርጦ ወጥቷል። ጠበቃ ቸርነት ወርዶ fa euh ውይይቱን ይደምድሙልኝ። እሺ፣ እኔ መጀመሪያ ይሄ ውህደት በአራቱም ድርጅቶች ውስጥ በህዋትም ጭምር ይሄን ለውጥ የሚደግፉ ሰዎች ሲገሉም ወይ ቢያንስ ደግሞ በዚህ አንድ ዓመት ጊዜ ውስጥ የለውጡ ኃይል ከህዋት ውስጥ አላሰባስብም ዬ አላስብም ህዋትም ቢሆን ቁልፍ ውሳኔ ይወስናል የብዬ ወጥ አስባለሁ። ሁሉም ተደራድረው በእውነት ተደራድረው ይሄን ውህደት ቢመሰርቱት ለሀገራችን ከፍተኛ ጠቀሜታ ያለው መሆኑ ይሰማኛል። የማየውን ከሆነና ህዋት በአቋሙ የሚቀጥል ቢሆን ህዋት ስለሌለ ሌሎች የትግራይ ልጆች የዚህ አባል አይሆኑም ወይም የህዋት አባላት የዚህ ውህድ ፓርቲ አባላት አይሆኑም ማለት ስላልሆነ የሌሎች የትግራይ ልጆችና የዚህ ከሌሎች ኢትዮጵያዊያን ጋር እጅ ለጅ ተያይዘው አዲስ ፓርቲ ለመመስረት ይመጣሉ ብዬ ተስፋ አረጋለው። እነሱን በማሰባሰብ ውህድ ፓርቲ በዲሞክራቲክ በሆነ አደረጋጀት እርቅ እንዲልጥ ተስፋ አለኝ። ሰላሙም፣ ብልጽግናውም፣ ሁሉ ነገሩም የህዝቡ ነው። ህዝቡ ሀገሩን ይጠብቅ፣ ሰላሙ ሰላምን ያረጋግጥ ከቦናቸው ይቁም ለማለት ብቻ ነው አመሰግናለሁ በውይይቱ የተሳተፉት ጠበቃ ቸርነት ወርዶፋ አቶ ኢያስፔድ ተስፋዬ ፕሮፌሰር የማነ ካሳ እንዲሁም አቶ መሐመድ አሊ መሐመድ ናቸው በውይይቱ ሀሳባችሁን ስላከፈላችሁን በዶቸ በለ ዲደብልዩ ስም የማመሰግናችሁ ደግሞ አዜብ ታደሰነኝ ጤና ይስጥልኝ